እኔ የማየው በሁለት መልኩ ነው። አንደኛው ሰላም መገኘቱ በሁለት ሕዝቦች ወይም አገሮች መካከል በጣም አስፈላጊና መኖር የነበረበት ነው፣ ከመጀመሪያ ጀምሮ ማለት ነው። ሌላኛው መልኩ ግን ሰላሙ ዘላቂ እንዲሆን የሚያስፈልጉ ነገሮች አሉ። ተራርጦ ወደ ሰላም መግባት ጥሩም ቢሆንም ግን የሰላም ዋጋ አለው። እሱ ደግሞ መጀመሪያ በኢትዮጵያና በኤርትራ ውስጥ በእያንዳንዱ አገር ማለት ነው የአስተዳደር መስተካከል ይኖርበታል። እዛ ሪፎርም ማለት ነው። እዛው ላይ ሰብአዊ መብቶችም ሌላም የፖለቲካል መብቶችም መጠበቅ አለባቸው። ኢትዮጵያ ውስጥ እንግዲህ ይህን ነገር ጀምሮ ቆይተዋል። ሬሌቲቭ ሲታይ ኢትዮጵያ የተሻለ መድረክ ላይ ነው ያሉት። በኤርትራ በኩል ግን ያው እንዳያችሁት ለምሳሌ ስለ ሰላሙ ስምምነት ሲፈራረሙ በኢትዮጵያ በኩል ከገዢው ፓርቲ ጀምሮ እስከ ፓርላማ ደርሶ ብሎ ነው የሚያልፈው። በኮንስቲቱሽን እና በኢንስቲቱሽን መንገድ አድርጎ ነው የሚያልፈው። ኤርትራ ውስጥ ግን በአንድ ግለሰብ ነው የሚወሰኑ ሁሉም ነገር እና እንደዚህ አይነት ተመጣጣኝ ያልሆነ አስተዳደር ለሆነ አይነት ሽርክነት ለሰላም ይሁን ለቆጠባ የሆነ አይነት ሽርክነት ዋስትና አይሰጥም። ሌላው ደግሞ ህዝቡ መሳተፍ አለበት። ለምሳሌ በኤርትራም ሆነ በኢትዮጵያም የህዝብ ተሳታፊነት አስፈላጊ ነው። ሰላሙ ዋስትና እንዲኖረው ህዝቡ የኔ ነው ብሎ መያዝ መቻል አለበት። ሶስተኛው አስፈላጊ ነገር እዚህ ጉዳይ ላይ የድንበሩ ኢሹ ለማስመር ሲመጣ ዲማርኬሽን ለማድረግ ሲመጣ፣ ያን ጊዜ እንግዲህ እዛ አካባቢ ያሉት ክልሎች ይሁን ወረዳዎች እና ሌሎች ህዝቦች እነሱንም የሚሳተፉበት ነገር መሆን አለበት። ከነሱ ተስማምቶ የሚሆን ነገር አለበት። አለበለዚያ ግን እነሱ የማይቀበሉት ከሆነ ትንሽ በአዲስ አበባና በአስመራ ተወስኖ ነው እዛ ላይ ሲደርስ ሊቸገሩ ይችላሉ። የኢትዮጵያን ኤርላይንስ ወደ አስመራ መሄድ፣ የአስመራ ኤርትራን ኤርላይንስ ወደ አዲስ አበባ መሄድ፣ የሌላው ሌላ ነገሮች ከነሱ ተያይዘው መምጣት ያለባቸው ኢንፋክት፣ በቅድሚያም ተሰልፈው መምጣት ያለባቸው እነዚህ ነገሮች ነው ብየሆነ ማምነው። እዛ ላይ እንግዲህ እንዳሉት በኢትዮጵያ በኩል ሆነ በኤርትራ በኩል ባድመም ወደ ኤርትራ ትሄዳለች ነው የሚባለው። በምን መልክ ይሄዳሉ? የአዲ ኢሮብስ ጉዳይ ምንድን ነው የሚሆነው? ህዝቡ የግድ መከፈል ካለበት የዜግነታቸው ጉዳይ እንዴት ይሆናል የሚለው እስካሁን የሚታወቅ ነገር የለም። እንግዲህ በጣም አስፈላጊ ጥያቄ ነው። ምክንያቱም ስምምነቱ ላይ ሲፈራረሙ ከድሮም ጀምሮ በእነ መለስ ዜናዊ ወይም ከዛም ቀጥሎ የመጣው ፕራይም ሚኒስተር ኃይለማርያም ደሳለኝም ሲጠይቁት የነበረ እንደሚመስለኝ ፍርዱን ተቀብለነዋል ግን ስራ ላይ ለማዋል መደራደር አለብን መነጋገር አለብን ነበር የሚሉት፣ እና ምናልባት እነሱ ይህን ነገር ኮንሲደር እያደረጉ ይመስላሉ። በኤርትራ በኩል እንግዲህ ይህን ነገር አይቀበሉትም ነበር። ዋናው አሁንም የሚያስፈራኝ በኤርትራ በኩል እንግዲህ አሁን መቀበላቸው የአቶ አብይን ጥሪ ትንሽ ምናልባት የሁለት ቡድኖች ኮንፍሊክት ወይም ራይቫሪ ቆይቶ አንዱን ቡድን ለምሳሌ የወያኔው ቡድን ተሸንፎ ስለታየ አሁን የአሪን ጥሪ የተቀበለው ለዚህ እንዳይሆንም ያሰራል። ምን ለማለት ነው? በአቶ አቢይ ቦታ ላይ መለስ ወይም አሁን ያለው የክልሉ ኃላፊ ደብረጽዮን የወያኔ ሊቀመንበር ኖሮ ቢኖር ይቀበለው ነበር ወይስ አይቀበለውም ነበር? እንደሚመስለኝ ምናልባት አይቀበለው ነበር። ምክንያቱም የአቶ ኢሳያስ ኢንተርቪው ከዳመጥን በሀያ ሰኔ በፈረንጅ አቆጣጠር ማለት ነው ያደረገውን ስታይ ሁልጊዜ ወያኔን እስካሁን እንደ ጠላት ነው የሚያየው ያለው እና ይህን ነገር እንግዲህ ለሰላም አያግዝም። የፓርቲ ራይቫልሪ መሆን የለበትም እና ይሄን ነገር በደንብ የታየ አይመስለኝም ዋናው ግን ወደ ጥያቄዎች እንድንመለስ የነዚህ አይነት ጉዳዮች አፈታት አሉ ከአንድ መንገድ በላይ አንዱን ዲዋል ሲቲዝንሽፕ ይባላል ለምሳሌ ለሰፋሪዎቹ የዛ አካባቢ በሁለቱ ሲከፈል ምናልባት የሁለቱ ሀገሮች ዜግነት ኖሯቸው በሁለቱ ተመካተው ሊኖሩ ይችል ይሆናል ሌላውም ምናልባት ድርድር ተደርጎ አንዱን አካባቢ ኦኬ በእናንተ ይስተዳደር፣ ምክንያቱም ለእናንተ ስለሚቀርባችሁ አንደኛው ደግሞ ለእኛ የሚያመች ምናምን ተብሎ ሊደረስ ይቻላል። ለምሳሌ በቤልጂየም እና በሆላንድ እንደዚ አይነት ችግሮች ነበሩ። አንዳንድ ቦታዎች የሆላንድ መንግስት፣ በፖሊስ የሆነ የገበነኛ ለመጠየቅ ወይም ለመያዝ ሲሄዱ አይመቻቸውም ነበር። የግድ በቤልጂየም ሶቨሪን ቴሪቶሪ አድርገው ማለፍ አለባቸው እና ስለማይመች መጨረሻ ላይ ቦታውን ለቤልጅየም ሰጡትና፣ ቤልጅየም ራሳችሁ አስተዳድሩት ወይም የእናንተ ጁሪስዲክሽን ውስጥ ይግባ ተብሎ በዛ ስምምነት ጨርሰውታል። እና ብዙ ምሳሌዎች አሉ እንደዚህ አይነት ችግሮች ለመፍታት የሚያስችሉ። አሁን እንግዲህ ይሄ ሰላም ዘላቂ ከሆነ ኤርትራ ውስጥ ምንድን ነው የሚጠብቁት? ምን ለውጥ እንዲመጣ ይፈልጋሉ? እኛ ኤርትራ ውስጥ አሁን ኢንፋክት የሌጂትመሲ ጥያቄ ያለ የህጋዊነት ያለውን ስርዓት ህጋዊነት የለውም። ለምሳሌ ህጋዊነት ሲባል ምንድን ነው? አንድ መንግስት ህጋዊነት ቢኖረው በምርጫ በምርቻ የተመረጠ መንግስት፣ በህዝብ የተባረከ መንግስት ሲሆን፣ ህዝብን የሚያገለግል መንግስት ሲሆን፣ ያኔ ህጋዊነት ይኖረዋል። ሌላ ህጋዊነትም አሉ። ለምሳሌ ትራንዚሽናል ሌጂትመሲ የሚባል ነገር አለ። ትራንዚሽናል ሌጂትመሲ ኤርትራ ውስጥ የነበረው? መጀመሪያ ከዘጠና አንድ እስከ ዘጠና ሶስት ነው ዘጠና ሶስት በኦፊሻል ኤርትራ ሉዓላዊነትን ሲታወቅላት እና ሲረጋገጥላት የዩናይትድ ኔሽንስ የአፍሪካን ዩኒየን አባል ስትሆን ከዛ በኋላ እስከ የህገ መንግስት እያጸደቁበት ጊዜ ማለት ነው ከዘ ሺ ዘጠኝ መቶ ዘጠና ሶስት በፈረንጅ አቆጣጠር እስከ ሺ ዘጠኝ መቶ ዘጠና ሰባት ያኔ የሽግግር መንግስት ሆኖ የሽግግር ለጅት መሲ ወይም ህጋዊነት ነበራቸው። ከዛ በኋላ ለምሳሌ በጦርነቱ አመካኝቶ ሁሉም ነገር አቆመውት ነበር። ምክንያቱም ከዛ በኋላ ሊመጣ የነበረው ህጋዊነት የህገ መንግስት ህጋዊነት ነበር፣ ቋማዊ ወይም ኮንስቲቱሽናል ለጅት መሲ መምጣት ነበረበት። እሱን ግን በጦርነቱ ምክንያት ሲያቆመው፣ ጦርነቱ እንግዲህ በሁለት ሺህ ተፈራርመው አቆሙት። ሆስቲሊቲ ቆመዋል። ፍርዱም በሁለት ሺህ ሁለት ተሰጥተዋል። እና ከዛ በኋላ መሆን የነበረበት ወደ ምርጫ ገብቶ ስልጣኑን ለህዝብ አስረክቦ ህዝቡን የመረጠው ነበር መምጣት የነበረበት ሀላፊነት ላይ። ከሁለት ሺህ እና ሁለት ሺህ ሁለት ዓመተ ምህረት በኋላ ኤርትራ ውስጥ ያለው መንግስት በፍጹም ህጋዊነት ያጣ ነው። ከዛም በላይ ለምሳሌ በዚሁ ፓርቲም የራሱ የፓርቲ ህጋዊነት አለው በዛም መሰረት ቢሆን የለውም። ይህም ፓርቲ ለምሳሌ ከአስር አመት በላይ የማዕከላዊ ኮሚቴው ይሁን ሌላው ስብሰባ አድርጎ አያውቅም። በሁለት ሺ አንድ በፈረንጅ አቆጣጠር ነው። ከጦርነቱ በኋላ ስብሰባ ይደረግ ብለው የፓርቲ መሪዎች ታላላቅ መሪዎች ስብሰባ ይጠራ ተብሎ ሲጠይቁ በዛ ምክንያት የታሰሩት እስካሁን እንደ ታሰሩ ናቸው ያሉት። ይሄን ነገር መስተካከል አለበት። ምክንያቱም አንደኛው እሱ የሚፈራረማቸው ውሎች ይሁን ሌሎች በህግ ዓይን ሲታይ በስራ ውስጥ ህጋዊነት ሊኖራቸው አይችሉም። ሰላሙ ሰው ስለሚፈልገው ተደስቶ ተቀብሎታል። ዘላቂ የሆነ ውልና ስምምነቶችን ለመፈራረም ከሆነ ህዝብ የሚወክል መንግስት ኤርትራ ውስጥ መኖር አለበት። ይህን ከመጀመሩ በፊትም የእስረኞች መለቀቅ፣ የሰብአዊ መብቶች ሁሉ ነገር ኢትዮጵያ ውስጥ የሚሆነው ያለው አሁን ህዳሴ የሚሆን ሌላም ሌላም እንደዛ አይነት አትሊስት ቢያንስ ቢያንስ እንደዛ አይነት ኤርትራ ውስጥም መንጸባረቅ አለበት። እንደዛ ካልሆነ ግን አስተማማኝ ሰላም ሊኖር አይችልም በኤርትራና በኢትዮጵያ መካከል። እሺ፣ እንግዲህ አቶ አብዱራሕማን ሰይድ ለሰጡኝ ማብራሪያ በጣም አመሰግናለሁ። እኔም በጣም አመሰግናለሁ ለሰጣችሁኝ እድል።